thank okay. you አመታዊው ዓለም አቀፍ የኤች አይቪ ኤድስ ቀን ለ28ኛ ጊዜ በኢትዮጵያ ተከብሮሏል እንደ አውሮፓውያን አቆጣጠር በ2020 ቫይረሱን ከዓለማችን ጨርሶ የማጥፋት እቅድ በኢትዮጵያ ምን ያህል እንደተተገበረ በመገምገምና ለቀጣይ አመታትም ምን ላይ ትኩረት ተሰጥቶ መሰራት እንዳለበት በመመካከር ነበር ቀኑ ታስቦ የዋለው። የፌዴራል የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽፈት ቤት ዋና ዳይሬክተር አቶ አለሙ አኖ በኢትዮጵያ የኤች አይቪ ኤድስ ስርጭትን በተመለከተ ከባ ካለፈው አመት ጋር በማነጻጸር የተሻለ ለውጥ እንደታየ ገልጸዋል። አሁንም ትኩረት ለኤች አይቪ መከላከል በሚል መሪ ቃል ነው የተከበረው። በአገር አቀፍ ደረጃ በአዲስ አበባ ከተማ አስተዳደር ነው የተከበረውና ዋናው ትኩረቱ ምንድን ነው? በተለይ በአሁን ያለንበት ያው ይበልጥ ተጋላጭ የሆነ የማህበረሰብ ክፍሎችን ለመድረስ የሚያስችል ስትራቴጂ ነው ተቀርጦ ያለንበት እና ይህም እንግዲህ እየተሰራ ያለ ምንድን ነው በሀያ ሰላሳ እንደ አውሮፓውያን አቆጣጠር ማለት ነው ኤድስን መጥታት ወይም ደግሞ ኢንዲንግ ኤድስ ሳይቴንቲ ሸርት የሚለውን ግብ ለማሳካት የሚያስችለን ስልት ቀይ ሰን ያልነገበት ሰዓት ነው። በተለይ እስከ ሀያ ሀ በአውሮፓውያን አቆጣጠር ያው እንደምታውቁ በሀገራችን ኮንቴክስት ኢንቨስትመንት እቅዳችን ወይም ደግሞ ስልታዊ እቅዳችን ለአምስት ዓመቱ ማለት ነው በአብዛኛው ትኩረት የሚያደርገው ይበልጥ ተጋላጭ የሆነ የማህበረሰብ ክፍሎችን በባህሪ ለውጥ ስራዎች፣ በምክርና ምርመራ አገልግሎት እንደዚሁም ደግሞ የፈደሬል ሕክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል ነው። በዚህ እንግዲህ የተቀመጠው ግብ አለ። በተለይ ከሰባ ሺ እስከ ሰማንያ ሺ የሚደርሱ አዲስ በኤችአይቪ ወይም በቫይረሱ ሊያዙ የሚችሉትን የመከላከል ነው። ሌላው ደግሞ ከአንድ መቶ ሃምሳ ሺህ በላይ የሆኑ ወገኖች የጸረ የት ህክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል የታቀደ ነው። ይህም እንግዲህ የሁለት ሺ ስምንት አመተ ምህረት አፈጻጸማችን የአምስት አመቱ የመጀመሪያ ምዕራፍ ነው የሚሆነው። በዚህ ሁኔታ ስምንት ነት አርገን በቀረነ እስካሁን ድረስ ወደ ሶስት መቶ ዘጠና ስምንት ሺህ የጸረ ኤርስ ህክምና አገልግሎት ተጠቃሚዎች አሉ። እንደዚሁም ደግሞ ባለፈው አመት ወደ ስምንት መቶ በአምስት ሚሊዮን ሰዎች የምክርና ምርመራ አገልግሎት አግኝተዋል። በተቻለ መጠን ደግሞ በዚህ አመት በያዝነው የተፋጠመ የምክርና ምርመራ አገልግሎት እንዲሁም የጸረ ኤርስ ህክምና አገልግሎት ዘመቻ እያካሄድ ያለ ነው። ይህ ምንድን ነው? ትንሽ ወደ ኋላ የተቀረ ቁጥር አለ። ያንን ቁጥር ለማሟላትና በተለይም ሀገራችን መተግበር የጀመረችውን ወዲያው ቴስት ኤንድ ስታርት ምን ወይም ደግሞ የምክርና ምርመራ አገልግሎት አግኝቶ ፖዘቲቭ የሆኑ ሰዎች የጥሬ ፍቅርና አገልግሎት እንዲጀምሩ ወቂ ዝግጅት ተደርጓል። በተለይ ከጥቅምት ሁለት ሺ ዘጠኝ ዓመተ ምህረት ጀምረው ይህ ነገር ተግባራዊ የሆነ ነው ያለው እና እነዚህን ሁኔታዎች በተሳለጠ ወይም በተፋጠመ መልኩ ከግባችን ለመድረስ በሚያስችል ሁኔታ ነው ንቅናቄ ተፈጥሮ እየተከበረ ያለው። የብሔራዊ ኤችአይቪ ኤድስ መቆጣጠሪያና መከላከያ ጽፈት ቤት የቅድ ክትትልና ግምገማ ኦፊሰር ዶክተር አቻሜላህ አለባቸው። በኢትዮጵያ በቫይረሱ የሚሞተው የሰው ቁጥር ቢቀንስም በቫይረሱ የሚያዙ አዳዲስ ሰዎች ቁጥር ግን አነስተኛ የሚባል አይደለም በማለት ይናገራሉ። አሁን በሀገራችን ያለው የኤች አይቪ የስርጭት አማካይ ስርጭት መጠን አንድ ነጥብ ሁለት በመቶ ነው። ወደ ሰባት መቶ አርባ ስምንት ሺህ የሚሆኑ ኤች አይቪ በደማቸው የሚገኙ ወገኖች በሀገራችን ውስጥ እንደሚኖሩ ይገመታል። በአንድ አመት ውስጥ ወደ ሀያ አንድ ሺህ የሚሆኑ አዲስ ሰዎች በኤች አይ ቪ እንደተያዙ ነው እንደተያያዙ የሚገመት መሆኑን ነው መረጃዎች የሚያሳዩት። አጠቃላይ ኤች አይ ቪ በደማቸው ከሚገኙ ወገኖች መካከል ስልሳ በመቶ የሚሆኑት ሴቶች ናቸው። እንደዚሁም አዲስ በኤች አይ ቪ ከሚያያዙትን መካከል ስልሳ በመቶ አካባቢ የሚሆኑት እንደዚሁ ሴቶች ናቸው። ስለዚህ ከወንዶች ይልቅ አሁንም ሴቶቹ የበለጠ ተጋላጭ የሆኑበት ሁኔታ መኖሩን ያሳያል ማለት ነው። በሌላ በኩል ስርጭቱ አንድ ነጥብ ሁለት በመቶ ይባል እንጂ አገር አቀፍ ደረጃ ያለው ከቦታ ቦታ እና ከማህበረሰብ ማህበረሰብ የተለያየ ስርጭት መጠን ነው ያለው ያው ጉራማይሌ የሆነ የስርጭት ሁኔታ ይታያል። በገጠርና በከተማ ያለውንም ስንመለከት የከተሞች አካባቢ የስርጭት መጠን ከፍ ብሎ ይታያል። እንግዲህ በአጠቃላይ ማህበረሰብ ክፍሎችን እንመልከት ግን ደግሞ ለምሳሌ በሴተኛ ዳሪዎች አካባቢ ቀደም ሲል የተሰሩ ጥናቶች እንደሚያሳዩት እስከዛ ያሉትን ፖዘቲቭ አዲስ የተያዙትንም አንድ ላይ ጨምሮ ፕሪቫለንሱ ወይም የስርጭት መጠኑ በእነሱ አካባቢ ወደ ሀያ ሶስት በመቶ ነው። ረጅም ርቀት አስከርካሪዎች አካባቢ ወደ አራት ነጥብ ዘጠኝ በመቶ ነው። እንግዲህ እንደዚህ እያልን በተለያዩ የማህበረሰብ ክፍሎች የተለያየ የስርጭት ሁኔታ በተለያዩ አካባቢዎችም የተለያየ የስርጭት ሁኔታ የሚታይ መሆኑን እናያለን። አዲስ በኤች አይቪ በአንድ አመት ውስጥ እንደተያያዙ ይገመታል ካልኩት ከሀያ አንዱ ሺህ አካባቢ ከሚገመቱት መካከልም አንድ ሶስተኛ የሚሆኑት ከአስራ አምስት ከሀያ አራት አመት እድሜ ክልል ያሉ ለጋ ወጣቶች ናቸው ማለት ነው። እንግዲህ እነኝህ እነኝህ ሁኔታዎችን ስንመለከት አጠቃላይ የስርጭት ሁኔታው ከቦታ ቦታ ከማህበረሰብ ማህበረሰብ የሚለያይ መሆኑንና ሴቶች የበለጠ ተጋላጭ መሆናቸውን ወጣቶች አካባቢ ደግሞ የሚያሳስብ የስርጭት መጠን መኖሩን የሚያሳይ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በሕክምና መርዳትን ቅድሚያ በመስጠት ኤች አይ ቪ ኤድስን ጨርሶ የማጥፋት ዘመቻ እቅድ ለመተግበር የሚደረገው ጥረት በቀጣዮቹ ዓመታት ተጠናክሮ እንደሚቀጥል የኢትዮጵያ የኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ገልጿል።